the voice of America. ጤና ይስጥልኝ አቶ ተማማ አባቡልጉ እንደምናመሹ እግዚአብሔር ይመስገና አልሐምዱልላ ደህና። የሰማያዊ ፓርቲ መሪዎችና አባላት በሆኑ ዘጠኝ ሰዎች ላይ የአማራ ብሔራዊ ክልላዊ መንግሥት አቃቤ ሕግ በክልሉ ጠቅላይ ፍርድ ቤት ፊት ባህር ዳር ላይ ክስ መስርቷል። ከትናንትና በስተያ ዘጠኝ ሰዎች ላይ ነው ክሱ የተመሰረተው። ሰዎቹን ፖሊስ አቀርባለሁ ብሏል። ከአንዱ በስተቀር በተራ ቁጥር 8 ከተገለጹት በስተቀር ያልተያዙና በሌሉበት የሚታይ መሆኑ ተገልጿል። ክሱ ላይ ና የኢፌዴሪ የወንጀል ሕግ አንቀጽ 32 ዝባር 1 ዝባር ሀ 35 38 27 ዝባር 1 እና ስምንት ዝባር ሁለት ላይ የተደነገገውን በመተላለፍ በሕገ መንግሥቱና በሕገ መንግሥታዊ ሥርዓቱ ላይ ወንጀል መፈጸም የሚል ነው። የክሱ መነሻ ለመሆኑ እነዚህ አንቀጾች ምንድን ናቸው? አቶ ተማም አንቀጽ ሰላሳ አምስት የተባለው በሕብረት የተፈጸመ ወንጀል መፈጸም ነው። ሰላሳ ሁለት ያው ዋና ወንጀል አድራጊነት በቀጥታና በእጅ አ መሳተፍ የሚመለከት ነው። ሌላኛው የተጠቀሱ አንቀጽ ሰላሳ ስምንት ወንጀል ለማድረግ ማደም ነው። ከሁለት እና ከሁለት በላይ ሰዎች ወንጀል ለማድረግ ተስማምተው የመስራት ጉዳይ ነው። አንቀጽ ሀያ ሰባት ሙከራ ነው። ማንም ሰው አስቦ ወንጀል ለማድረግ ጀምሮ የወንጀልን ድርጊት እስከ መጨረሻው ያልተከታተለ በመከታተል ያልቻለ የወንጀል ድርጊት እንዲፈጸም እስከ መጨረሻው ሰላሳ ሁለት አስፈላጊ ኢትዮጵያ ላገኘ የሚልም በመሞከሩ ጥፋተኛ ይሆናል የሚለው ነው። አንቀጽ ሁለት መቶ ሰላሳ ስምንት ህዝባር ሁለት በህገ መንግስቱና በመንግስት ላይ የሚደረጉ ወንጀሎች እና ማንም ሰው በሀይ እንግዲህ፣ አንቀጽ አንድ ላይ ነው ወንጀል ምንነት የጠቀሰው በኃይል ማንም ሰው በኃይል በዛቻ ይላል፣ በአድማ ወይም ሕገ ወጥ በሆነ ማናቸውም መንገድ የፌዴራል ና የክልል ህገ መንግስትን ያፈረሰ የለወጠ ወይንም ያገደ እንደሆነ ነው ሚል በፌዴራል ወይም በክልል ህገ መንግስት የተቋቋመ ስርዓት ሲያፈረሰ የለወጠ እንደሆን ይልና ይሄ የመጀመሪያው አንቀጽ ነው። ይህ ሲፈጸም በህዝብ ደህንነት ወይም ኑሮ ላይ ከፍተኛ ቀውስ ደርሶ እንደሆነ አድራጊው በእድሜ ልክ እስራት ወይም በሞት በሞት ይቀጣል ነው በሞት ይቀጣል ነው የሚለው። ይሄ እንግዲህ ከመንግስትን ከመገልበጥ ጋር የሚያያዝ ጉዳይ ነው። እስቲ ወደ ክሱ ደግሞ ዘርዘር ብለን እንሄድና ለመሆኑ የዚህን ክስ አቀራረብ እርስዎ እንደ ህግ ባለሙያ እንዴት ነው የሚገመገሙት ትክክለኛ አቀራረብ ነው ወይ ህጋዊ አቀራረብ ይህ ክስ አቀራረብ እንግዲህ አንድ ክስ ወይም አንድ ወንጀል ድርጊት አድራጊው ማንነት ለይቶ ያደረገውን በቦታ ለይቶ ድርጊቱ ከህግ ጋር ወንጀል ተደርጎ የተቀመጠ መሆኑ ለይቶ ለዛ የሚቀርቡ ማስረጃዎች ማረጋገጫዎችን ለይቶ ካቀረበ የተሟላ ክስ ነው ልክል ትችላለህ ግን እነዚህ ሰዎች በእነዚህ ዝርዝር ነገሮች አድማ አድርገው በቡድን ተደራጅተው ይህ ጉዳይ ለመፈጸም በዚህ አይነት መልኩ የተንቀሳቀሱ መሆኑን ማስረዳት እንግዲህ፣ በጣም አንደኛው የተጠቀሰው አንቀጽ በጣም ከባድና በሀገሪቱ የመጨረሻው አንቀጽ ነው፣ ከባዱ አንቀጽ ነው። በሰዎች ላይ የተጠቀሰውና በእርግጥ ያን ነገር አድርገዋል፣ ከዛ ጋር የሚያያይዛቸው ነገር አለ ብሎ የሚለው ስታብሊሽ አድርጎ በመስረቱ ከባድ ስለሚሆን በዚህ መልኩ ወይም የሚቀርቡ ጉዳዮች በጣም በከፍተኛ ጥንቃቄ የሚሰሩ መሆን ያለባቸው ነው የሚመስለኝ እና እርስዎ ይሄንን ክስ ሲያዩት የወንጀሉን ዝርዝር አቀራረብ ሲመለከቱት እና ተያያዙ የተባሉ ማስረጃዎች ማኞችና ሰነዶችን ሲያጤኑ ይሄ አቀራረብ ሊቀጥል የሚችል ከከሳሹ አኳያ ከአቃቤ ሕግ አኳያ ሊገፋበት የሚችል አቀራረብ ነው? አይመስለኝም። ምክንያቱም ወደ ጉዳዩ ራሱ ሲነሳ የሚታወቅ ነገር አለ። የሕዝብ የወርቱ ጉዳዩ ጥያቄ አለ። ያን ተያይዞ የተፈጸሙ ነገሮች አሉ። በእርግጥ እነዚህ ሰዎች ከዛ ጉዳይ ጋር የሚያያይዛቸው ነገር አለ ወይ ብለህ ስትል በእርግጥ የሚያያይዛቸው ነገር አለ ብለህ መናገር አትችልም። ምክንያቱም እንደዚህ ሰዎች እነዚህ ሰዎች አልገደሉም። የተደረገ የተባለውንም ነገር ንብረት ጉዳትም አላደረሱም። እንደዚህ ያደረጉት ሌሎች ሰዎች ናቸው። በመንግስት በኩል የታመነ ነገር አለ እነዚ ሰዎች ባልተከሰሱበት ሁኔታ እና ለፍርድ ባልቀረቡበት መልክ ይህን አንድ አድርጋቸዋል። ሙከራ አድርጋቸዋል። ሙከራ እኮ የሚባለው የተፈጸመውን ድርጊት አንደኛው የተገደለ ሰው አለ፣ ክሱ ላይ ነው የተጠቀሰው። የጠፋ ንብረት አለ። ማን አጠፋው ነው? እነዚህ ሰዎች አላጠፉትም። እነዚህ ሰዎች እነዚህ ሰዎች አልገደሉም። ስለዚህ ሰልፉ ፍቃድ አለው ከተባለ አንደኛ ህጋዊ ነው የሚሆነው ሁለተኛ ሰልፉ ፍቃድ ከሌለው ደግሞ እነዚህ ሰው ሰልፉን ጠሩት ሊባል አይችልም። ስለዚህ በሁለቱም መልኩ እነዚህ የፖለቲካ ፓርቲ አባላት ሰልፉ አልተፈቀደም ከተባለ ይህ ሰልፍ ራሳቸው ሰው እነዚህ ድረስ በእነሱ መጣ ሊባል አይችልም። ሰልፉ ፍቃድ ካለው ደግሞ ኖርበል የተፈቀደ ነገር ስለሚሆን እዛ ውስጥ የተፈጠሩት ነገር ተጠያቂ ድርጅቱ ሳይሆን እዛ ጋ ህግን ለማስከበር መጥቶ ከመጠን በላይ የሆነ ኃይል የተጠቀመው አካል ነው ተጠያቂ የሚሆነው እንጂ እዚህ ወገን የዚህ ፓርቲ አባላት ሊሆኑ አይችሉም ማለት ነው። በሁለቱም መልኩ ክፍሉ የሚያዋጣ አይሆንም። ከሉ ፍቃድ ካለው ህጋዊ ነው። እዛ ውስጥ የተደረገውን ነገር ህግን የማስከበር ጉዳይ ላይ ያለው አካል የፈጸመው ጉዳይ ስለሚሆን ተጠያቂ የሚሆነው እሱ ነው። ሰርፉ ፍቃድ የለው ከተባለ እና ፍቃድ ተከልክሎ ከሆነ ደግሞ ኦሬዲ ሰርፉ እንዳልጠሩት ነው የሚቆጠሩና ሊጠየቁ የሚችሉበት ነገር የለም። ወደ ዝርዝር ጉዳዩ የምትገባበት ጊዜ ደግሞ ክሌ ክሌ ክሌ ገደለው ተብሎ ስላልሆነ የቀረበው መቅረብ ያለበት በሌላ አካል ላይ ነው የነበረ ነው የሚሆነው እና ከዚህ አንጻር ህጋዊነቱ የሚያጠራጥር ነው የሚሆነው። አቶ ተማም ለመሆኑ ይሄንን ክስ ወይም በአጠቃላይ የፍርዱን ሂደት የአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት የማየት ስልጣን አለው? እንደ ባለሙያ ሲመለከቱት ትክክለኛ ቦታ ነው የቀረበው? ጠቅላይ ፍርድ ቤቱ በምን ካፓሲቲ አየው ነው? በከፍተኛ በውክልና የጉዳይ በውክልና ከሆነ የፌዴራል ከፍተኛ ፍርድ ቤትን ውክልና ይዞ ከሆነ የክልል ፍርድ ቤቶች የጠቅላይ የፌዴራል ከፍተኛ ፍርድ ቤት ውክልና ይኖራቸዋል ስለሚል ጉዳዩ የፌዴራል መንግስት የፌዴራል ጉዳይ ከሆነ ማለት ነው። በዛ መሰረት ካየው ትክክል ሊሆን ይችላል። አለበለዚያ ግን ቀጥታ ጠቅላይ ፍርድ ቤት የሚቀርቡ ጉዳዮች በግለሰቦች የሚቀርቡ ጉዳዮች ስለማይሆኑ ትክክል አይሆንም ማለት ነው። ይህን ጉዳይ ያየው ግን በፌዴራል ከፍተኛ ፍርድ ቤት ውክልና ከሆነ የፌዴራል ከፍተኛ ፍርድ ቤት ውክልና ለጠቅላይ ፍርድ ቤት ለክልል ጠቅላይ ፍርድ ቤት ስለሚሰጥ እንደዛ አይሆነል። ጉዳዩ ግን የአማራ ዛው የተፈጸመ የዛው የአማራ ክልል ጉዳይ ከሆነ ግን ጠቅላይ ክብሪት የሚያይበት መንገድ ያለው አይመስለኝም። እስቲ እንግዲህ ይህንን ጉዳይ ወደፊት ተከታትለን እናሳውቃለን። እዚህ አምስት የወንጀል ህግ አንቀጾችና ንዑሳን አንቀጾች ተጠቅሰዋል። ቅድም የዘረዘር ናቸው። ለመሆኑ ጥፋተኞች ሆነው ቢገኙ እነዚህ ሰዎች ከሁሉም አንቀጾች አኳያ ሲመለከቷቸው ምን ይሆን የሚጠብቃቸው ፍርድ? የሚጠብቃቸው ዝቅተኛው የዕድሜ ልክ ስርዓት ነው ከፍተኛው የሞት ቅጣት ነው። የዕድሜ ልክ ስርዓት በሚሉበት ጊዜ በአመክሮ ወይም ያለ አመክሮ ዘመን የሚባል አለና ጽኑ ስርዓት ነው የሚሆነው ወይስ በተወሰነ አመታት ሊያልቅ የሚችል ገደብ ይኖረዋል? እንግዲህ ይሄ በተወሰነ አመታት ሊያልቅ ይችል ይሆናል ግን የተጠቀሰባቸው አንቀጽ የእድሜ ልክ መጨረሻው በአገሪቷ እና በየትኛውም ቦታ ቢሆን በሰው ላይ ሊጠቀስ በሰው ላይ ሊጠቀስ የሚችል የመጨረሻው ከባዱ የወንጀል አንቀጽ ነው። እድሜ ልክ ሲባል በእኛ ሀገር ሰው ምን ያህል ጊዜ ይታሰራል የሚለው እንደተጠበቀ ሆኖ ማለት ነው። እሱን ይንገሩኝ። እድሜ ልክ ማለት ምንድን ነው? በኢትዮጵያ ሕግ እድሜ ልክ እድሜ ልክ ማለት ነው። እድሜ ልክ ቃሉ እንደሚያደረገ በተወሰነ ጊዜዎች ልትፈታ ልትችል የሆና ግን እድሜ ልክ ማለት እድሜ ልክ ማለት አዎ። በአንዳንድ ሕግጋት አገላለጽ ለምሳሌ ሀያ አምስት ዓመት እንደ እድሜ ልክ የሚወሰድበት ጊዜ አለ። ሀያ አምስት ዓመት ብዙ ጊዜ የሚደረግበት ነው። እድሜ ልክ በሀያ አምስት ዓመት ይሆናል። በዚህ ጉዳይ ላይ ግን ዞሮ ዞሮ ሙከራ ነው ተብሎ ነው። በሙከራ የቀረበ ጉዳይ ስለሆነ ሞት ሞት የቦት ቅጣት አይኖረውም ሙከራ ከሆነ ግ እንግዲህ፣ አሁን ያልገባኝና አሁን በዝርዝሩ ጋር ከጉዳዩ ጋር በተያያዘ መልኩም ስታየው ሰው ሞቱበታል ይላል፣ ሙከራ ነው ይላል፣ ንብረት ወድሟል ይላል፣ ሙከራ ነው ይላል። እንዴትኛው ሙከራ እንደሚሆንም አልገባኝም። በዝ ማለት ጉዳዩን ሲረዳ ጉዳዩን ስንመለከተው ማለት ነው። አዎ የአስራ ሶስት ሰው ህይወት እንዲያልፍ ምክንያት በመሆናቸው ነው የሚለው እነሱ እንግዲህ መንግስትን ለመገልበጥ ባደረጉት ሙከራ ነው እሱ ሙከራ ነው የሞቱት ለማለት ለማለት ከሆነ ከሆነ ሊሆን ይችላል። በተረፈ ግን ያው ዞሮ ዞሮ ያው ሙከራ ስለሆነ የሞት ቅጣት ላይፈጸምባቸው ይችላል። ግን በአገሪቷ ላይ ያለው የመጨረሻው የወንጀል ህግ ነው የተጠቀሰባቸው ከዚህበሚስሽብርተኝነትን ከምናምኑ እኩል ወይም በላይ ማለት ነው እና ከብዙዎቹ አንቀጾች በላይ የሆነ በ መንግስት ለመገልበጥ መንግስት በገለበጡ ሰዎች ላይ የሚጠቀስ አንቀጽ ነው። ወይንም ደግሞ አንደኛው ባይዘወይ ይህን አንቀጽ መፈጸም የሚችል ሾም እኮ ከኢህአዴግ በስተቀር ያለ አይመስለኝም። አንደኛው የተደራጀ አካል ይፈልጋል፣ ጦር ይፈልጋል። እና በዚህ አይነት መልኩ ይህን አንቀጽ መፈጸም ለሌሎቹ የሚቻልም አይመስለኝም ማለት በዚህ አንቀጽ በዚህ አንቀጽ ስር የተደነገገውን ጥፋት መፈጸም የሚችል ሀይል ማለት ሆኖ አዎ በዚህ አንጻር ስር የተፈጸመውን የተደረዘሩትን ድርጊቶች መፈጸም የሚችል ኃይል በኢትዮጵያ ውስጥ አሁን ባለው አደረጃጀት ከኢህአዴግ ውጭ ያለ አይመስለኛል። አቶ ተማም አባቡልጉ ለሰጡኝ ማብራሪያ በጣም አመሰግናለሁኝ። እግዜር ይስጥልኝ። እኔም አመሰግናለሁ።